መጽሐፈ ኢዮብ ምዕራፍ ሰባት በምድር ላይ ያለው የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም እንደ ምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ፣ ምንደኛም ደመወዙን እንደሚጠብቅ እንዲሁ ዕጣዬ ከንቱ ወራት ሆነብኝ፣ የድካምም ሌሊት ተወሰነችልኝ። በተኛው ጊዜ መቼ እነሣለሁ እላለሁ፣ ሌሊቱ ግን ይረዝማል እስኪ ነጋ ድረስም እገለባበጣለሁ። ሥጋዬ ትልና ጓል ለብሷል፣ ቁርበቴ ያፈከፍካል እንደ ገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል። ሕይወቴ እስትንፋስ እንደሆነ አስብ። ዐይኔ መልካም ነገርን ከእንግዲህ ወዲህ አያይም፣ የሚያይ ሰው ዐይን ከእንግዲህ ወዲህ አያየኝም። ዐይንህ በእኔ ላይ ይሆናል፣ እኔም አልገኝም። ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም፣ ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም። ስለዚህም አፌን አልከለክልም፤ በመንፈሴ ጭንቀት እናገራለሁ፣ በነፍሴ ምሬት በኀዘን አንጐራጕራለሁ። ጠባቂ የታስነሳብኝ ዘንድ እኔ ባሕር ወይስ አንበሪ ነኝን? እኔም አልጋዬ ያጽናናኛል፣ መኝታዬም የሐዘንን እንጕርጕሮዬን ያቀልልኛል ባልሁ ጊዜ አንተ በሕልም ታስፈራራኛለህ በራእይም ታስደነግጠኛለህ። ነፍሴም ከአጥንቴ ይልቅ መታነቅንና ሞትን መረጠች። ሕይወቴን ናቅኋት ለዘላለም ልኖር አልወድም። የሕይወቴ ዘመን እስትንፋስ ነውና ተወኝ። ሰው ምንድር ነው ታከብረው ዘንድ ልብህን እስትጥልበት ዘንድ ማለዳ ማለዳ ትጐበኘው ዘንድ ሁልጊዜ ትፈታተነው ዘንድ የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቅቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬስ እንደ ሆነ ምን ላድርግልህ? ስለ ምን እኔን ለአንተ ዓላማ አደረግኸኝ? ስለ ምን እኔ ሸክም ሆንሁብህ? ስለ ምን መተላለፌን ይቅር አትልም? ኃጢአቴንስ ስለ ምን አታስወግድልኝም? አሁን በምድር ውስጥ እተኛለሁ፣ ማለዳ ትፈልገኛለህ፣ አታገኘኝም።